ከየካቲት ከግንቦት መጣል የነበረበት የበልግ ዝናብ ዘግይቶ የመጣና መጠኑም ከመደበኛ በታች መሆኑን የብሔራዊ ሚቴዎሮሎጂ ኤጀንሲ ዋና ዳይሬክተር አስታውቀዋል። ዝናቡ በተጠበቀው ሁኔታ ባለመዝነቡ የድርቅ ተረጂዎች ቁጥር ከ5.6 ሚሊየን ወደ 7.8 ሚሊዮን ማሻቀቡንና ከዚህም ሊጨምር እንደሚችል መገለጹ ይታወሳል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው በኢትዮጵያ ከየካቲት እስከ ግንቦት ባሉት ወራት የሚጥለው ዝናብ ነው የበልግ ዝናብ በመባል የሚታወቀው። 5.6 ሚሊዮን ዜጎችን ለተረጅነት ያጋለጠው ድርቅ ቀለል እንደሚል የታሰበውም ይህንን ዝናብ ተስፋ በማድረግ ነበር። የተጠበቀው አልሆነም። ዝናቡን በሰዓቱ አልጀመረም። የብሔራዊ ሜትሮሎጂ ኤጀንሲ መረጃ እንደሚያሳየው። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ለቪኦኤ እንዳስረዱት የድርጅታቸው የበልግ ግምገማ በትክክልም የዝናብ እጥረት መኖሩን ያሳያል። የበልግ ገምገማችን የሚመስለው የካቲት ወር ምንም ዝናብ አልነበረም። መጋቢትም እንደዚሁ በጣም አነስተኛ ነበር። መያዛና ግንቦት ላይ የተሻለ ዝናብ በተመዘገቡባቸው አካባቢዎች ናቸው ማለት ነው። ስለዚህ የተሻሻለ መጥቷል። በጣም አደገኛ መጥፎ አካባቢ አሁን ዝናቡ አነስተኛ የሚታየው በሶማሌ ደቡባዊ ክፍል ላይ በጣም ከፍተኛ እጥረት አለ አካባቢ እናም የበልጉ ዝናብ በጊዜው አልመጣም፣ መጠኑም አነስተኛ ነው። ይህንን ከግምት በማስገባትም ነው የኢትዮጵያ መንግስትና አጋሮቹ አምስት ነጥብ ስድስት ሚሊዮን የነበረው የድርቅ ተረጂዎች ቁጥር ሰባት ነጥብ ስምንት ሚሊዮን መድረሱን የገለጹት ቁጥሩ ምናልባት ከዚህም ሊጨምር እንደሚችል የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት በቅርቡ ማስታወቁ ይታወሳል። በተለይ በድርቅ በተጎዱ አንዳንድ አካባቢዎች ያለው ከፍተኛ የዝናብ እጥረት እንደዚህ አይነት ስጋቶችን ያጭራል። ከጎረቤት ሶማሊያ ጋር የሚዋሰነው የኢትዮጵያ ሶማሌ ክልል ክፍል ከነዚህ አካባቢዎች አንዱ ነው እንደ አውሮፓውያን አቆጣጠር ከየካቲት አንድ እስከ ግንቦት ሀያ ድረስ ባሉት ሶስት ወር ከ ከሀያ ቀናት ውስጥ ለምሳሌ በዚህ አካባቢ የበልግ ዝናብ የዘነበው ለአምስት ቀናት ብቻ መሆኑን የሜትሮሎጂ መረጃ ያሳያል አቶ ዱላሻንቆም ይህንኑ ያብራራሉ ከየካቲት እስከ ግንቦት ሀያ የታየው እዚህ ኤሪያ ላይ ከአስር ቀን በታች ነው ዝናብ የዘነበባቸው። ሶማሌ ክልል በ ስለዚህ፣ ሚራ በተለይ ከጎረቤት ሶማሊያ ጋር በሚዋሰነው አካባቢ ነው። አሁን እንደማየው ካርታ በጣም በጣም እዚህ ቦታ ነው፣ አደገኛ ሆነ ማለት ነው። ስለዚህ አሁን ሌሎች ለምሳሌ አሁን በደቡብ ኦሮሚያ ሀያ ሰባት ሀያ አራት ቀን ሀያ ሰባት ቀን ሀያ አንድ ቀን ምናምን የዘነብባቸው አካባቢዎች አሉ፣ የኦሮሚያ አካባቢዎች ማለት ነው። ግን የደቡባዊ ምስራቅ የሶማሌ ክልል ከሶማሌ ጋር በሚያዋስነው በጣም አነስተኛ ዝናብ የዘነበባቸው መሆኑን ማለት ነው የሚያሳየው፣ ከአስር ቀን በታች ዝናብ የነበረበት ነው ድረስ ያደገኛ ነው። ስለዚህ የተረጂዎች ቁጥር ጨመረ። ታሳቢ የተደረገው ነገር ባለመምጣቱ የሚለው አገላለጽ ይህንን ዝናብ ማለት ነው። ይሄን የበልጉን ዝናብ ማለታቸው ነው። እንግዲህ ምንድን ሀሳብ ሲያደርጉ ምንም ክራቴሮች አስቀምጡ የምለው ነገር ነው መታሰብ አለበት። እነሱንም ብታገናኘው ና ብትጠይቃቸው ጥሩ ይመስለኛል። በዛ ላይ ማለት ነው። በድርቅ በተጎዱ አካባቢዎች የተጠበቀውን የበልግ ዝናብ ያላገኘችው ኢትዮጵያ ተስፋዋን ከ85 ከመቶ በላይ የሆነውን አገራዊ ምርቷን ወደምታገኝበት የክረምት ዝናብ ታዞራለች። የክረምቱ ዝናብስ በተጠበቀው መንገድ ይመጣል ወይ? የድርጅታቸውን አጠቃላይ ትንበያ ለመስማት ጥቂት ቀናት እንድጠብቅ አቶ ዱላ ነግረውኛል። የክረምቱ ትንበያ በሚቀጥለው ሳምንት ሪሊዝ እናደርጋለን። እያጠናን ነው ማለት ነው። ምልክቶቹ ግን ምን ያሳያሉ? ምልክቶቹ እስካሁን አላየንም። በደንብ ማየት አለብን። ሪሊዝ ለማድረግ በደንብ ማጥናት አለብን። ስለዚህ እያጠናን ነው። የጋራ ኮንሰንሰስ መደረስ አለበት። የጋራ መግባባት ላይ መደረስ አለበት። ምክንያቱም ትንበያ ቀላል አይደለም። መተንበይ ማለት የአትሞስፌሪን ባይል የማታውቀውን ዓለም ማየት ማለት፣ ስለዚህ ያንን መረጃ ሰብስበህ ከዓለም ዙሪያ ከአካባቢያችን ከሬጂናችን ውቅያኖሱን ሰማዊ ምድሩን ያሉትን በሙሉ ማየት መቻል አለብህ ማለት ነው። ሳተላይቱን መጠቀም አለብህ ማለት ነው። ቁጥረ ተንባዮችን ማየት መቻል አለብህ ማለት ነው። ስለዚህ እነዚህ በሙሉ ሰብስበን አጠናክር በጣም ትልቅ መረጃ ስለሆነ እነዚህ መረጃ ወደ ኢንፎርሜሽን መቀየር አለብን ማለት ነው። ስለዚህ ይሄ ጊዜ ስለሚወስደው እየሰራንበት ነው። የሚቀጥለው ሳምንት ሬሊዝ እናደርጋለን። የኢትዮጵያ መንግስትና አጋሮቹ በተለይ በድርቅ በተጎዱ አካባቢዎች በመዘዋወር የበልግ ግምገማ እያካሄዱ ይገኛሉ። ባለፈው ታኅሣሥ የወጣው የሰብአዊ እርዳታ መጠየቂያ ሰነድ ኤች አር ዲ የሚከለሰውና ትክክለኛው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር ይፋ የሚደረገው ከዚህ ግምገማ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።